ቁጥራቸው ሁለት ሚሊዮን የሚጠጋ በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች በየዓመቱ ከፍተኛ ስፍራ በሚሰጠው የሃጂ ኡምራ መንፈሳዊ ጉዞ ወደ መካ ይጓዛሉ። ኤድዋርድ ዩሬኒየን ከካይሮ ለአሜሪካ ድምፅ ባጠናቀረው ዘገባ እንዳመለከተው የሳውዲ የጸጥታ ሠራተኞች የአገር ውስጥና ከውጭ የሚመጡ አሸባሪዎች የጥቃት አደጋ በደቀኑበት በአሁኑ ወቅት በከፍተኛ ጥበቃ ላይ መሆናቸውን ጠቁሟል። የዚህን ዘገባ ዝርዝር ትዝታ በላቸው ታቀርባለች። ብዙ ሺህ ሙስሊሞች አናት የሚነድል የሚመስለው እስከ አርባ ዲግሪ ሴንቲግሬድ የሚለካው የበጋ ሙቀት ሳይበግራቸው ከመካ ወጣ ብሎ በሚገኘው የአረፋት ተራራ አናት የናምራ መስጊድ የሚደረገውን የአቀበት ጉዞ አገባደው ደርሰዋል። የሳውዲ ቴሌቪዥን የበረታውን የፀሐይ ግለት ለመቋቋም ዣንጥላ የያዙ አንዳንዶችን ጨምሮ ነጫጭ ጀለብያ በለበሱ ምዕመናን የተንጣለለ የሰው ባህር መሰል ትዕይንት ነቢዩ መሐመድ የመጨረሻውን የጸሎት ሥነ ሥርዓታቸውን እንዳደረጉበት ወደሚታመነው የአረፋት ተራራ ሲተሙ ያሳያል። ሼክ ሰዓድ አልሻጥሪ እዛ ለተገኙ ምዕመናን ሲናገሩ ትኩረታችሁን በፈጣሪ ላይ ብቻ አድርጉ ነው ያሏቸው። የጅቡ አን ዩጅዓል ልሐጁ ሊላሂ ወሕደሁ የሐጅ መንፈሳዊ ጉዞ ለአምላክ ክብር ብቻ መደረግ ያለበት ነው። ለዚያ ዓላማ ብቻ ለፖለቲካ፣ አልያም ዘግናኝ ፍጅት ላስከተለና ሚሊዮኖችን ጎጆ አልባ ላደረገ ወገን የለየ ብጥብጥ የሚውል ቦታ ሊሆን አይችልም ነው ያሉት። የመካው አሚር ልዑል ካሊድ አልፋይዘል በበኩላቸው ለጋዜጠኞች በሰጡት ቃል የሳውዲ መንግሥት የዘንድሮውን የሀጅ መንፈሳዊ ጉዞ የምዕመናንን ደህንነትና ምቾት ለማረጋገጥ እጅግ ከፍ ያለ ዝግጅት ማድረጉን ተናግረዋል። የሳውዲ ሀጅ መንፈሳዊ ስነ ስርዓት አስፈጻሚ ባለስልጣን 21 ሺህ ለጉብኝት ጉዞ የሚውሉ አውቶቡሶችንና እስከ 36 ሺህ የሚደርስ ሰው የአጭር ርቀት አመላላሽ ባብሮችን አሰማርቷል። እንዲሁም በጤና አገልግሎት አቅርቦቱ ረገድ ከ30 ሺህ በላይ ዶክተሮችና ነርሶች፣ 17 ሆስፒታሎች፣ 35 የድንገተኛ ሕክምና አገልግሎት መስጫና ቁጥራቸው 135 የሚደርስ የተንቀሳቃሽ የጤና አገልግሎት ማዕከሎች ተሰናድተዋል ብለዋል። ጥቁር የለበሱ በሺዎች የተቆጠሩ የሳውዲ የጸጥታ ሰራተኞች ሌሊቱን ሊደርሱ ለሚችሉ አደጋዎች ራሳቸውን ለማዘጋጀት የስልጠና ልምምድ አድርገዋል። የሐጅ ተጓዥ ምዕመናን ዛሬ የአራፋት ተራራን ቁልቁለት በዝግታ ወርደው ሌሊቱን በሙዝዳሊቫ ሸለቆ ያልፋሉ። አጠቃላዩም የሐጅ መንፈሳዊ ጉዞ በነገው ዕለት ምዕመናኑ የቤት እንስሳ መሥዋዕትነት በሚያቀርቡበት ስነ ሥርዓት ይቋጫል።